ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ተጀምሯል እንግዲህ አብረናችሁ እዚህ እንገኛለን። ታክሲዋ ሞልታለች። ሄኖክ ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምን አመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ ሳውዲ አረቢያ እናመራለን። በሳውዲ አረቢያ ያለ ህጋዊ የመኖሪያና የስራ ፈቃድ የሚገኙ ሰራተኞች እንዲወጡ የተቀመጠው የጊዜ ገደብ ከነገ ወዲያ ቅዳሜ ይጠናቀቃል። ኢትዮጵያና ሌሎች መንግስታት የጊዜ ገደቡ እንዲራዘም የሳውዲ መንግስትን ቢጠይቁም እስካሁን መልስ አልተገኘም። ያልቆረጠም ብዙ አለ፣ ግን ምንም መፍትሄ የለውም። አንድ ሰው ሌላ ይላል፣ አንድም ሌላ ይላል። ምንም በሳውዲ የሚሰሩ ሁለት ሰዎች አሉን፣ እነሱን ደግሞ አድምጥም። ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች አገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆነው የእኛን አቋምም በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለእነሱ ቀርቧል፣ ግን ውሳኔውን በይፋ እስካሁን አልገለጹ ከላይ የሰማ ነው። አቶ ፈይሰል አሊ በሪያድ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ ሲሆኑ ነዋሪዎችም የተናገሩትን ነው ያሰማናቸው። እስካሁን ወደ ሀገራቸው ለመግባት የጉዞ ሰነድ ከወሰዱ 80 ሺህ ኢትዮጵያውያን አንድ ሶስተኛው ብቻ ናቸው ወደ ሀገራቸው የገቡት። በሳውዲ የሚሰሩ ደግሞ ሁለት ጋዜጠኞችን ለውይይት በጋቢና እናሳፍራለን። ከዘገባቸው ምን ተረዱት? ትልቁ ቻሌንጅ ወይ አጣብቂኝ የሚሆነውን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ? የሚለው ይመስለኛል ትልቁ ጥያቄ። በተለይ ዛሬ እዚው አካባቢ እጀ ነበረ፣ ወደ ሀጅ ተርሚናል የሚባለው አካባቢ እጀ ነበረ፣ እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው፣ በተለይም ደግሞ ከሚቀጥሉት ሶስት አራት ቀናት ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን እዛው የተቀመጠበት አጋጣሚ ነው ያየው። በስተመጨረሻ ደግሞ በአፍሪካ የህፃናት ጉልበት ብዝበዛን የተመለከተ ዘገባም ይዘናል። ስለዚህ ምንም እንኳ ሙሉ ለሙሉ ተቀርፈል ባንልም እንደ መንግስት ግን በዚህ በተነደፉ ፕሮግራሞች መሰረት የተገኙ ውጤቶች አበረታችና አዎንታዊ ናቸው ብለን እናልናል። የኢትዮጵያ የሰራተኛና ማህበራዊ ጉዳዮች ሚኒስትር በሀገሪቱ ያለውን የህፃናት ጉልበት ብዝበዛ ይዞት አስመልክቶ የገለጹት ነው። ዝርዝሩን ይዘናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ፈንጂ ያጨቀ መኪና የፖሊስ ጣቢያ ላይ ፈንድቶ ቢያንስ ስምንት ሰዎች ሲገድል ሌሎች አራት አቆሰለ። ጥቃቱ የደረሰው ማካ አልሙካራም በሚባለው ተላላፊ የሚበዛበት ጎዳና አጠገብ መሆኑ ተገልጧል። ፖሊስ ጣቢያው በአካባቢው የነበረ የቪኦኤ ዘጋቢ መሐመድ አህመድ ቶዮታ መኪናው ወደ ጣቢያው ሲከንፍ መመልከቱን ገልጧል። እስካሁን ጥቃቱን ያደረስኩ እኔ ነኝ ያለ ወገን የለም። ቢሆንም በመንግስት ህንጻዎችና የመንግስት ባለስልጣናት የሚያዘወትሩት ስፍራዎችን ማጥቃት የሚያዘወትረው አልሸባብ እንደሆነ ይታወቃል። አፍጋኒስታን ደቡብ ሂልማንድ ክፍለ ግዛት ዛሬ በደረሰ ከባድ የአጥፍቶ ጠፊ ቦምብ ፍንዳታ ቢያንስ 29 ሰው ሲገደል ከ60 በላይ አቆሰለ አጥፍቶ ጠፊው መኪና ላይ ባጨቀው ቦምብ ጥቃቱን ያደረሰው ወታደሮችና የመንግሥት ሰራተኞች ደሞዛቸውን ለመቀበል ክፍለ ሀገሯ ዋና ከተማ ያለ ባንክ ደጃፍ ተሰልፈው እየተጠባበቁ ባለበት ወቅት እንደሆነ ማኞች ገልጸዋል። ከቆሰሉት መካከል አንዳንዶቹ በአስጊ ሁኔታ ላይ መሆናቸውን የገለጡት የመንግስት ባለሥልጣናት ሲቪሎችም የጦር ሰራዊት አባላትም ጭምር እንዳሉበት አመልክተዋል። በስተ መጨረሻም የአውሮፓ ህብረት መሪዎች ዛሬ በቤልጅየም ብራሰልስ ላይ የሁለት ቀን ጉባኤ ጀምረዋል። ጉባኤተኞቹ የብሪታንያን ከህብረቱ መውጣትና አጠቃላይ የምጣኔ ሀብት እድገት ጉዳዮችን በተመለከተ ይወያያሉ ተብሏል። የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ በሁለቱ ቀናት ጉባኤ ላይ የሚያሰሙት ንግግር በአሁኑ ጊዜ ብሪታንያ የሚኖሩት ሶስት ሚሊየን የሌሎች የህብረቱ አባል አገሮች እጣም በተመለከተ ዋስትና የሚሰጡበት እንደሚሆን ይጠበቃል። አድማጮች ለምሽቱ ያዝናቸው ናቸው። ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና የሳውዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፍቃድ የሌላቸው ሠራተኞች ወደ ሀገራቸው እንዲመለሱ ያስቀመጠው የጊዜ ገደብ ከነገ በስቲያ ቅዳሜ ይጠናቀቃል። በዚህ ሳምንት ኢትዮጵያን ጨምሮ ሌሎች የዓለም መንግስታት ዜጎቻቸውን ለማስወጣት የተቀመጠው የጊዜ ገደብ እንዲራዘም ቢጠይቁም ከሳውዲ ባለሥልጣናት የተገኘ ወይም የተሰጠ ምላሽ እስካሁን የለም። በዚህ ሳምንት መጨረሻ የኢድ በዓል ከመሆኑ ጋር ተያይዞ የመንግስት ባለሥልጣናት ስራ አርብ በተለይ ነገ ጁምአ ጋር ከተዘጋ ጉዳዩ በእንጥጥል ሊቀር ስለሚችል ከፍተኛ ስጋት የፈጠረ ሁኔታ ሆኗል። እስካሁን ወደ 80 ሺህ የሚሆኑ ኢትዮጵያውያን ለመመለስ የጉዶ የጉዞ ሰነድ የወሰዱ ሲሆን ከ30 ሺህ የሚያንሱ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምፅ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድም ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም የሳውዲ የሲቪል አቪየሽን የሰጠው ፈቃድ ለተጨማሪ 17 በረራዎች በመሆኑ ከድርጅቱ ያገኘኑ መረጃ ያስረዳል። መስታወት አረጋው ዝርዝሩን ይዛለች። በሳውዲ አረቢያ መንግስት የወጣው የዘጠና ቀናት የጊዜ ገደብ ቅዳሜ ይጠናቀቃል። ከረመዳን ጾም ፍቺ ኢድ በዓል ጋር በተያያዘ ነገ አርብ ጁምዓ ሙሉ ቀን የሳውዲ የመንግስት መስሪያ ቤቶች ዝግ ሆነው ይውላሉ። የኢትዮጵያ የውጭ ጉዳይ መስሪያ ቤት የሳውዲን መንግስት የጊዜ ገደቡ ይራዘም ሲል ጥያቄ ማቅረቡን በሳውዲ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊይ ገልጸውልን ነበር። የቀን መራዘም ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር ለሳውዲ መንግስት ቀርቧል። እርግጠኛም ባንሆን ሌሎች ሀገራቶችን በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምን በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቲሪየር የሚባል ለነሱ ቀርቧል፣ ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። እስካሁን ወደ 80 ሺህ የሚሆኑ ለመመለስ የጉዞ ሰነድ የወሰዱ መሆናቸውን፣ ከ ሀያ አምስት ሺህ በላይ ኢትዮጵያውያን ደግሞ ወደ ኢትዮጵያ መመለሳቸውን በሪያድ የኢትዮጵያ የማህበረሰብ መሪ አቶ ሻውል ጌታውን ገልጸውልን ነበር። የዛሬ ሱሎ ምን ይመስላል? አሁን አዲስ የጉዞ ሰነድ የሚወስድ ሰው እንኳን በጣም ቀንሷል ነው አሁን በአብዛኛው ቲኬት ፈላጊ ነው ያለው። ትንሽ ቲኬት ኢንኮንቬንየንሶች አሉ። ስለዚህ ቲኬት ፈላጊ ነው በዛ ያለው ቁጥር ያለው እንጂ ይሄ አዲስ ገና የትራቭል ዶክመንት የሚወስደው ቁጥሩ በጣም ቀንሳለሁ። መቼ ነው የሚጠናቀቀው? ቀኑ ቅዳሜ ነው የሚጠናቀቀው። ስለዚህ ነገ ክፍት ነው ቢሮችሁ ወይስ ግን ነው እኛ አሁን ምንም በዓለም የለም ምንም የለም ጠቅላላውም ክፍት አርገን ነው ወይም እባክህም ኮሚኒቲውም በቻልን ሰዓት ሁሉ በየትኛውም ሰዓት ክፍት አርገን ነው የምጠብቀው ያለው ጋ ያለ የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም በሳውዲ ሲቪል አቬሽን ፈቃድ ያገኘው ለተጨማሪ 17 በረራዎች ብቻ መሆኑን ለቪኦኤ ገልጸው ነበር። በአየር ትኬት እጥረትና በበረራ ማጣት ምክንያት እየተንገላቱ እንደሆነ በሳውዲ አረቢያ አብሃ በተባለው የምዝገባ ጣቢያ የሚገኙ ቁጥራቸው በጣም ከፍተኛ የሆኑ ተመላሾች ምሬታቸውን በመግለጽ ላይ ናቸው። ምንም መፍትሄ የለውም። በቃ ዝም ብለን ነው ያልን። ስንት ናችሁ ትኬት የቆረጣችሁት? አሁን ኧረ ብዙ ነን ብዙ። ስንት ትሆናላችሁ እንደው በግምት እስኪ ንገሪኝ፣ የምታይውን። በእኔ በኩል አምስት ሞታ አካባቢ አለ የቆረጠው፣ አምስት መቶ ሰው በግምት ማለት ነው። ያልቆረጠም ብዙ አለ፣ ግን ምንም መፍትሄ የለውም። አንድ ሰው ሌላ ይላል፣ አንድም ሌላ ይላል። ምንም አዎ፣ ደግሞ የቆረጥ ነው የአየር ትኬት ደግሞ ለአስራ አምስት በፈረንጅ ማለት ላይ በአስራ አምስት ነው። አንድ ወር ሙሉ አለን። ከዛ በአንድ ወር ውስጥ ደግሞ ምን ልንሰራ ነው? አሁንም በርካቶች በትኬት ዋጋው ላይ እና በጉዞ ሰነድ ሂደቱ ላይ ያላቸውን ቅሬታ በመግለጽ ላይ ናቸው። በመጀመሪያ ዘጠኝ ሞቶ ሻንጣ በነጻ ነበር የተባለው። አሁን ግን ሻንጣም ሀያ ብቻ ነው አንድ ሻንጣ ብቻ ነው ማለፍ የሚቻለው። ከሀያ በላይ ከሆነ ብር አስከፍሎ ነው የሚልኩት። የትኛው አየር ፖርት የኢትዮጵያ አየርፖርት የሚያግዝን እኛ ላይም እስካሁን ድረስ ማለት ነው። እምባሲም የኛ ራሳቸውን የኛ ማለት ነው በጣም እየበደሉን ነው ማለት ጥሩ ስራ የሚሰሩት እምባሲ የለም። እዚህ ጋር ኢትዮጵያውያን ሆነው እንደኛ ራሳቸው እናሱም ብር ፈላጊ ብቻ ነው ያለው እዚህ። እና ምን ያህል ትሆናላችሁ አሁን? ቅድም ጓደኛሽ የነገረችኝ ቁጥር አለ እናቱ በጣም ለመቁጠር ይከብዳል ማለት እኔ ጋር ያለሁትና አንድ ቦታ አይደለም። ሁሉም ዞሪ አንጎሎ አንጎሎ እንደ በረንዳደር ነው የተኙት ሁሉም ማለት ነው። አንደኛው እዛ ጋ ቤት የለውም በረንዳደር ያለ ታውቂያለሽ፣ የበረንዳደርን ቤት እንደሚተኙ የኔ ቢጤ ማለት ነው። እዛ ጥግ ጥግ ሁሉም ብታዩ ያኛው ሻንጣውን ይዞ ያኛውን በቃ ሁሉ ድርሱ ውስጥ ነው ያለ። ማን እንደማን ማን ነው ማን ወንድምሽ አታውቂም። ራሱ ቦታሽ ራሱ አይታወቅም። መኪና ይጭን ምን ይጭን ማንም ሀላፊነት የለንም። ገበያው ጌታነህ በሳውዲ አረቢያ አብሃ በሚገኘው የኢትዮጵያ የምዝገባ ጣቢያ የጉዞ ሰነድ ለመውሰድ የሚመጡ ተጓዦችን በፈቃደኝነት በማገዝ ላይ ይገኛል። ለአሁን እየተጉላሉም ብዙም ደግሞ አንዳንዶችም ደግሞ ደመወዛቸውን አልተቀበልም ማንሄድም የሚሉ አሉ። ከአሰሪዎቻቸው ጋር እንደዚህ ግርግሩን ተጠቅመው ገንዘብ የማይከፍሏቸው አረቦች አሉ። እናም ጥተው ሶስት ወር አራት ወር አሰርተው ይጥሯቸዋል። እነዚያ ደግሞ እጃቸው ላይ ገንዘብ የለም። አሁን ደግሞ ካልተከፈለ አይካሄድም የአየር ትኬት ማለት ነው ማዬ ነው እዛ በተሰረሰ ደግሞ በስማ የሚባላል የጣት አሻራ ማለት ነው። እሱን ካልተሰጠም ያው እንቅስቃሴ ስለሌለ በቀን ቢያንስ ሀያ ሰው ሰላሳ ሰው የሚበስመው የህዝቡ ብዛት ደግሞ ከአራት ሺህ ከአምስት ሺህ በላይ ነው። ከዛም በላይ ነው። ያው አስር እንግዲህ ይሄን በየቃሉ ያው አሁን ስንት ሰው አለ አለ ይጉላል አልፀሀይ ያለ ዝናብ አንዳንድ ጊዜ ይጥላል። እና እንደዚህ ነው። አሁን ስንት ሰው አለ ማለት ፐርሰናል ዳታ ይህን ያህል ሰው ነው ብዬ ልነግርሽ አልችልም፣ የለኝም። ነገር ግን ያለው ሰው ስታዩ ከቀረው ቀን አኳያ በጣም ብዙ ነው። ያው እየዘገዩ ነው የሚመጡ አሉ። ትናንትናም ከትናንት ወዲያም እንደዚህ የሚገቡ አሉ ማለት ነው። አሁን ከኤድ በኋላ የሳውዲ አረቢያ መንግስት በረራ ይኑር አይኑር ምንም ያሳወቀው ነገር የለም። ገብቶሻል። ሶስት ወር ነው ሶስት ወሩም፣ ያው ዘጠና ቀናት ሊጠናቀቅ አንድ ቀን እንደቀረ ታውቂያለሽ። አሁን ያለው ግን ህዝቡ እየቆረጠ በተስፋ ያው አሻራ እየሰጠ ነው ያለው። እርግጠኛ ነኝ አንድ ወር ሁለት ወር የሚፈልግ ይመስለኛል። ህዝቡ ከብዛት አይሆን ማለት ነው አሁን ዚህ ኔ ያልልሽ አልችልም ሞር እኔ ስገምተው ከሁለት ሺህ በላይ የሚሆን ህዝዋል ያስባሉ የጉዞ ሰነድ ጨርሰው ትኬት ቆርጠው ለጉዞ ዝግጁ የሆኑት መቼ ይጓዛሉ በጊዜ ባለመጓዛቸው የሚደርስባቸው ችግርስ ይኖራሉ ወይ? በማለት በሳውዲ አረቢያ የማህበረሰብ መሪ ለሆኑት አቶ ሻውል ጠይቀን ነበር። እሱን እሱን እየፈታን ያለ ነው አሁን የሚያየር መንገድ የሚችለውን አሁን ጭማሪ እንትን እያለ ነው ያለው። እንደገና የሳውዲ ኤርዌይስም አሁን እየተነጋገርን ያለ ነው ወረድ ለነገፍ ላይ ስኬጁል እያደረግ ነው። አሁን ስብሰባ ላይ ናችሁ በዚህ ጉዳይ ላይ ላይ? እሺ፣ በጣም አመሰግናለሁ አቶ ሻውል። የሳውዲ መንግስት በሰጠው የዘጠና ቀናት የጊዜ ገደብ ውስጥ ፈቃድ የሌላቸው ዜጎች ሀገሪቱን ለቀው ካልወጡ የገንዘብና የእስራት ቅጣት እንደሚጠበቅባቸው የሳውዲ መንግስት ደጋግሞ አስታውቋል። መስታወትን ለዘገባው እናመሰግናለን። በሳውዲ ያለውን ሁኔታ እየተከታተልን እየተከታተልሽ የምናቀርበው ዘገባ በጣም ለሕዝቡ መረጃ በማድረስ በትልቅ ትልቅ ስራ ነው። በተለይ አሁን አንዳንድ የምናውቃቸውን ሀቆች ለማስረዳት በዘገባውም የተጠቀሱ ናቸው። ቅዳሜ ነው የሚጠናቀቀው ቅዳሜ ነው የሚጠናቀቀው ቀን አስተያየቶቻችሁን እስኪ ፌስቡክ አት ቪኦ አማሪክ ላይ ላኩልን። የኢትዮጵያ መንግስትም እንደዚሁ ለሳውዲ መንግስት ከሌሎች መንግስታት ጋር በመሆን የጊዜ ገደቡ እንዲራዘም ጠይቀዋል። ምክንያቶቹንም ያስረዳሽበት ነው። አዎ፣ ማለት የጉዞ ሰነድ ሂደቱ በጣም የተጓተተ ነበር። ከበርካቶቹ እንደሰማነው፣ እንግዲህ ይህንን ሁኔታ ስንዘግብ ነው የቆየ ነው። ከቀን አንድ ጀምሮ፣ ህጉ ከወጣበት ቀን ጀምሮ ስንዘግብ ቆይተናል። እዛ የሚኖሩ የመኖሪያ ፈቃድና የስራ ፈቃድ የሌላቸው ኢትዮጵያውያኑንም ስናናገር ቆይተናል እና አብዛኛዎቹ መመለስ የሚፈልጉት እንግዲህ ሄኖክ እንዳወራ ናቸው ብዙዎቹን መመለስ የማይፈልጉት በጣም በርካታ ናቸው። ወደ አራት መቶ ሺህ የሚሆን ኢትዮጵያዊ አለን የሚባለው በግምት ይገመታል። ይሄ እንግዲህ የማህበረሰቡ መሪዎች የገለሱት ነው። አዎ እና ከዛ ውስጥ እንግዲህ እንመለሳለን ብለውም የጉዞ ሰነዳቸውን መውሰድ የጀመሩ በጉዞ ሰነድ እንግልቱ ምክንያት ማለት የተቀናጀ የሳውዲ አረቢያ መንግስት ይህንን ህግ ሲያወጣ አሻራ አወሳሰዱን ዲኤንኤ የሚባል ነገር ነበር የደም ምርመራ እሱ የተጓተተ ነበረ። እሱን አስቀሩት። ምክንያቱም ቀናቶች እየወሰዱ ስለጨር ስለአስቸገራቸው። ከዛ ደግሞ የአሻራ መስጠት ነበረ። የአሻራ መስጠቱ ላይ ብዙ በህጋዊ መንገድ ገብተው ከዛ ከህጋዊ ከነበሩበት ቤት ሲወጡ አሰሪዎቻቸው ይከሷቸው ነበረ፣ ሰርቃኛለች፣ እንደዚህ አድርጋለች የሚል እና ያንን የተከሰሱት አሻራ ልክ ሲሰጡ ይወጣ ነበረ። ያ እና አገሪቷን መልቀቅ አይችሉም ነበር። ያን ደግሞ ለማጣራት በጣም በርካታ ኪሎ ሜትር ሄደው ማጽዳት ነው ነበረባቸው ስማቸውን። ይሄ ሁሉ ችግር ተፈጥሮ ያው የሄዱት ሄደዋል። ያልሄዱ ደግሞ በርካቶች ናቸው። አሁንም እንደሰማ ነው በጣም ወደ አምስት ሺህ ይሆናሉ ያለው እንግዲህ እዛ አንድ ቦታ ላይ ብቻ። በአጠቃላይ የተመለሱ ያሉት እንግዲህ ከሰላሳ ሺህ የሚያንስ እንደሆነ ነው። በአጠቃላይ የተመለሰው ሰማንያ ሺህ ደግሞ የጉዞ ሰነድ የወሰዷሉ። አንሄድም ብለው ደግሞ የጉዞ ሰነድ ያልወሰዷሉ። የበረራ መጓተት አለ እንግዲህ የሳውዲ መንግስት የሚሰጠውን ውሳኔ ስብሰባ ላይ ተቀምጠዋል። ዛሬ አሁን አቶ ሻውልን ሳናግር በሙሉ የኢትዮጵያ መንግስት ልኡካን ቡድን በሙሉ ስብሰባ ላይ ተቀምጠው ነበር ሪያድ እና ከዛ ላይ ወጥተው ነው። በዚህ አጋጣሚ ማመስገን እፈልጋለሁ አቶ ሻውልን ከዛ ወጥተው ነው ያናገሩኝ። ይህንን ችግር በተለይ እነዚህ የጉዞ ሰነድና ትኬት ቆርጠው የተቀመጡ ሰዎችን እንዴት በቶሎ በጊዜ ገደቡ እናደርሳለሁ ወደ ሀገራቸው የሚለው ላይ ነው እየተነጋገሩ ያሉት። በጣም ጥሩ እንግዲህ ወደ ሳውዲ ሁኔታውን በቅርበት የሚዘግቡ ሁለት ጋዜጠኞች በጋቢና እናሳፍር ነቢዩ ሲራክና ስለ ሽሽብሩ ከማስታወሻ ደብተራቸው በዘገባቸው የተረዷቸውን ሁኔታዎች ለጽዮን ግርማ አብራርተዋል። አሁን ያለው ሁኔታ የሚገርመው አዋጁ በዘጠና ቀኑ ከሄድን የሚጠናቀቀው በሀያ ስምንት አካባቢ ነው። ጁን ሀያ ስምንት ሁለት ሰላሳ አንድ ሰላሳ አንድ ወሮች አሉ። ጁን ሀያ ስምንት ሀያ ዘጠኝ ነበረ የተጀመረው በሀያ ስምንት ይጠናቀቃል የሚል ነበር። ግን ነገ ጁማ ነው። ከነጎዲያም ቅዳሜ የስራ ቀን አይደለም፣ ዝግ ነው። እሁድ ደግሞ ኢድ ቢሆን ይችላል። እሁድ ነው የሚሆነው። ስለዚህ ዛሬ የመጨረሻው ቀን ነው ማለት። አብዛኞቹ አሳይ ሰጪዎችም እኔ ያናገርኳቸው እንደሚሉት ዛሬ በቃ እንደ መጨረሻ ቀን ነው የታየው። ሪያድ አካባቢ የነበረው አዲስ ምዝገባ በጣም ቀዝቅዞ ወርዶ ነበረ። ያለው እንቅስቃሴ ትኬት የሚቆርጡ ሰዎች ናቸው የነበሩት። ትኬቱም ቢሆን ከሰላሳ በኋላ ነው ያለው። ከሰላሳ ወዲህ ምንም አይነት ፍላይት የለም ወንበር ቦታ የለም። ስለዚህ ሰው ብሩን ይዞ መሄድ እየፈለገ ቢያንስ መሄድ የሚፈልጉት ማለት ነው። መሄድ አንፈልግም ብለው የቆረጡት እንዳሉ ሆነው መሄድ የሚፈልጉት ግን የአየር ትኬት ያላገኙበት ሁኔታ ነው ያለው። ትልቁ ቻሌንጅ ወይ አጣብቂኝ የሚሆነውን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ? የሚለው ይመስለኛል ትልቁ ጥያቄ። ነብዩ ወደ አንተ ልምጣና ጅዳስ ያለው ሁኔታ ምን ይመስላል? በአሁኑ ሰዓት፣ በዛሬው ዕለት በጅዳ የታዘብከውና የተመለከትከው ንገረን። በጅዳ አካባቢ ከትናንት ጀምሮ አይደለም ከዚህ ከሁለት ከሶስት ቀን በፊት ጀምሮ፣ ከሶስት ቀን አራት ቀን በፊት ጀምሮ በተለይ ከፍተኛ ችግር ይታይባቸዋል ወደሚባሉትኝ ወደዚህ ወደ አሻራ መስጫው ቦታ ወደ ሽሜሲ አካባቢ ለመሄድ ሞክር ያለው እዚያ ሌልት ሌሊት ላይ እጅግ በጣም ከፍተኛ የሆነ ቁጥር ያላቸው ሰዎች ለመመዝገብ እየሄዱ በጣም እየተንገላቱ ሳይሳካላቸው የቀሩ አሉ። አንዳንዶች ተሰላጅተው ሁሉ የተውታሉ። በቃ ቢቀርም ይሻላል እያሉ ሁለት ሶስት ቀን በኋላ እዛው ውለው አድረው የተመለሱ ሰዎች ሁሉ አቃለው የድምጽ መረጃዎች ሁሉ አሉ። እና በአሻራ መስጫው ላይ ሌት ሌት ነው የሚያሰጡተኛ አሻራ እጅግ በጣም ችግር ላይ ነው ያለው። አሁንም ዛሬም ራሱ የመጨረሻ ቀን አሻራ መስጫ የመጨረሻ ቀን ነው ተብሏል። ዛሬም እዛው ምዝገባ እየተደረገ እንደነበር ሰምቻ አለው እና ትንሽ ነገሮች ጥሩ አይደለም ያሉት በተለይ ደግሞ በኢትዮጵያን አየር መንገድ ቲኬት የቆረጡ ኢትዮጵያውያን ባለፉት አራት ቀናት በየቀኑ አምሳ ሰው አስር ሰው ሀያ ሰው አስራ ስድስት ሰው እየሆነ ከቲኬት ቆርጦ ኮንፈርምድ የሆነ ቲኬት የገዛ ሰው ከቲኬቱን ይዞ ወደ አየር መንገድ ለመሳፈር ሲሄድ ሁሉ የተሳሄድ የቀረበት ሁኔታ ላይ ያለው በተለይ ዛሬ እዚው አካባቢ እጅ ነበረ ወደ ሀጅ ተርሚናል የሚባለው አካባቢ እጅ ነበረ እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት ሶስት አራት ቀናት ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየሁትኝ። እና በጣም በጣም ያሳዝናል። እጅግ በጣም አዝኛ የተመለስኩትኝ። ስለሺ የምታቀርባቸውን ዘገባዎች እየተከታተልኩ ነበር ከስፍራው እና ባለፈው ዘገባ የምዝገባ ጣቢያዎቹ ላይ ተገኝተህ የምዝገባ ጣቢያዎቹ እዛ ያሉ ኢትዮጵያውያን ቅሬታ ሲያሰሙ ስትዘግብ ነበር እና እስቲ ሂደቱን ንገረን። እንደዛ የተፈጠረው በምን ምክንያት ነው? የኢትዮጵያ መንግስት ዘጠና ቀናቱ እንደተጀመረ ጀምሮ ማስታወቂያ ሲናገር ነበር እንዲመዘገቡና ከሀገር እንዲወጡና እዛ ጋር የደረሰው እንዴት ነው? አብዛኛው ሰው ከመጀመሪያው ጀምሮ አልወጣም። ተስፋ ማጣትና ተስፋ ማድረግ ብዬ የምገልጸው ነገር አለ። እኔ በዚህ ሀገር ተስፋ የሚያደርጉ ብዙ ኢትዮጵያውያን ዜጎች አሉ ህገ ወጦች ነገ የምህረት አዋጅ ይወጣል የሚል ተስፋ፣ ረመዳን መጣና ሌላ አዲስ ነገር ይመጣል የሚል ተስፋ። ይሄ ተስፋ ማድረግ ነው። ለዚያ ደግሞ በኢትዮጵያ ባለው ሁኔታ የወጡበት ነገር ስላልተመለሰ፣ ስላልተስተካከለ ተስፋ ያለ ማድረግ ወይም ተስፋ የመቁረጥ ሁኔታ አለ። ይሄ ሆኖ አብዛኞቹ ሰዎች ወደ መጨረሻ አካባቢ ሰላሳ ቀን ከቀረው ወይም አስራ አምስት ቀን ከቀረው በኋላ ነው የመጡት። ያኔ ደግሞ እጥረት ተፈጠረ። ማአት ነገር የሚያስተናግድ ሰው እጥረት ተፈጠረ። የቲኬት እጥረት ተፈጠረ። አየር መንገድ ከዛ በኋላ ነው አውት ሶርስ አድርጎ ለሌሎች የቲኬት ህንዶችን ጨምሮ ለሌሎች ቲኬት ኦፊሶች የሰጠው ይሄን ነገር እንዲያስተናግዱ ማለት ነው። በዛን ወቅት የነበረ ሁኔታ የነበሩ አስተናጋጆች ከተስተናጋጁ እጅግ በጣም ያነሱ ስለነበሩ እርስ በርስ መገፋፋት በዚህ ላይ ሙቀት ነው አርባ አንድ አርባ ሁለት ዲግሪ ሴንቲግሬድ ጠራራ ፀሐይ በሆነበት ህፃን ልጅ ይዘው ነፍሰ ጡር ሆነው እዛ ቦታ ላይ መቆም በጣም የሚያማርር ነገር ነው እና እነዚህ ሰዎች ወደ የባሳቸው ናቸው። ስለዚህ በትንሹም በትልቁም ይበሳጫሉ። ትንሿ ነገር ሴንሴቲቭ ሆነዋል ስስ ሆነዋል እንትናቸው እና በዛ የተነሳ የተፈጠረ ነገር ነው እና በኋላ ላይ ያውም ደግሞ ይሄ ተለይቶ ወንዶችና ጎረምሶቹ ሌላ ቦታ ሴቶች ሌላ ቦታ በሚሰናገዱበት ሁኔታ ነው። እንደዛ አይነት ነገር ተፈጥሮ የነበረው በፊትማ፣ አንድ ላይ በነበሩበት ሁኔታ ለሶስት ለአራት ቀናት ተስተጓጉሎ ነበረ። ወጣቶች መጥተው አዳራሽ ውስጥ እያበጠበጡ ምን እያሉ አገልግሎት ሰርቪስ መስጠት የቆመበት ሁኔታ ነበረ። ከዛ በኋላ አስተካክለው ከለዩትም በኋላ ጥረቶቹ እንዳሉ ሆነው ያየሻቸው ነገሮች የተከሰቱት በዚህ የተነሳ ነው ሲሆን አሁን እንደተረዳሁት ሰማኒያ ሺህ ያህል ለመሄድ የተመዘገቡ ናቸው የሚል ቁጥር እንዳለ ነው። አጠቃላይ ወደ አራት መቶ ሺህ የሚደርስ ወይም ወደ ግማሽ ሚሊዮን የሚጠጋ ህገ ወጥ የሆነ ስደተኛ በዛ ሀገር እንደሚገኝ ና በፍላጎታቸው ተመዝግበው እንዲሄዱ ጥሪ የተደረገ አለ። ከዛ ውጭ ደግሞ እስር ቤት ያሉ እንዳሉ በጣም በተደጋጋሚ እኛም ስንዘግብ ቆይተናል ና የእነሱስ እስር ቤት ያሉት ስጣ ክፍል ምንድን ነው የሚሆነው? የትስ አካባቢ ነው ያሉት እስር ቤቶቹ? እንግዲህ ሳውዲ አረቢያ ሲባል አሁን እናንተ ከሪያድ ና ከጅዳን ያላችሁትና የትስ እስር ቤት ነው ያሉት? ስለ እሱስ መረጃ አላችሁ ሆይ? ስለ እሺ፣ እንደው በዚህ በጀመርክበት ቀጥል ና ወደ ነብዩ እመጣለሁ። ከእኔ ይልቅ ነብዩ ብዙ ብዙ ኢንፎርሜሽን ያለው ይመስለኛል። እስር ቤት ላይ ግን ለእኔም ከእስር ቤት ጭምር ስልኮቻችን እዛ ገብተዋል፣ የሚደውሉልኝ ብዙ ሰዎች አሉ። አብዛኛው ጂዛን አካባቢ ነው ትላልቅ እስር ቤቶች ያሉት። አሁን አሁን ባለው ሁኔታ ስለ እስረኞቹ ማውራት በፍጹም የሚቻልበት ነገር አይደለም። አሁን የኢትዮጵያ መንግስትም ሚዲያውም ሁሉም እነዚህ ህገወጥ ተብለው እንዲባረሩ ቀን የተቆረጠላቸው ዜጎቻችን ላይ ነው ሁሉም ነገር ትኩረቱ። የእስር ቤቱማ እስር ቤት አላቸው፣ ተመዝግበው ሴክቶርድ በሆነ ሁኔታ በአጥር ግንብ ውስጥ እየተቀመጡ ናቸው። እነሱን ከዚህ በኋላ የሚታዩ ናቸው። አሁን እጃ ላይ ያለውን እነዚህን ነገሮች እነዚህን ሰዎች ቢያንስ መውጣት የሚፈልጉትን የተለያዩ አማራጮች ይነሱ ነበር። የኢትዮጵያ መንግስት የሚያነሳው በመርከብ በጂዛን በኩል በጅቡቲ በኩል አድርገን እናወጣለን፣ በሱዳን በኩል እናወጣለን አይነት ነገር እሱም ያልተቻለበት ሁኔታ ነው ያለው። ከሁለታችሁም እንደተረዳሁት አሁን በጣም አሳሳቢው መሄድ ፈልገው እንሂድ ያሉትና ይውጡ የተባሉት ዜጎች ጉዳይ ነው የሚል ነው እና ስለ ሺ ዛሬ አብቅቶለታል ብለሃል። ነቢዩም እንግዲህ እሁድ ይጠናቀቃል ብልል ይችላል እና ምንድን ነው የሚሆነው? የተጨበጠ ነገር አለ በዛሬው ዕለት ሁለታችሁ ያገኛችሁት መረጃ? ስለ ሺህ እየጠበቅን ነው። እስካሁን ድረስ ምንም የኢትዮጵያ መንግስትም ቀኑን ሊራዘም ጥያቄ አቅርቧል አይመስለኝም። የኢትዮጵያ ብቻ አይደለም ይሄ ኬዝ የሌሎች ሀገሮችም ነው። ኢንዶኔዥያው፣ አፍጋኒስታን፣ ፓኪስታኑ፣ ግብጹ፣ የመኑ የሁሉም ስለሆነ ወደ ሁለት ሚሊየን በላይ ህገወጥ ነው አለ ተብሎ የሚገመተው እዚህ ሀገር ና ሁለት መቶ ወይ ሶስት መቶ ሺህ ለሚሆን ኢትዮጵያዊ ተብሎ ይራዘማል ብሎ መጠበቅ የዋህነት ነው። ሌላው ደግሞ ትልቁ ነገር አሁን ያለው የሳኡዲ የመንግስት መዋግር እንደ ድሮ ይሄ በሸሪያ ይሄ በየዋህነት በምህረት ረመዳን መጣ፣ ምህረት ይደረጋል። ንጉስ አዲስ ንጉስ መጣ፣ ወይ አልጋ ወራሽ ተቀየረ ምህረት ያደርጋሉ ድሮ ዕዳ ይሰረዛል፣ እስር ቤት ያሉ ይፈታሉ፣ ህገወጥ የሆኑ ህጋዊ እንዲሆኑ ይደረጋል። እንዲህ አይነት ነገሮች እየተለመዱ ነው። አሁን ያ ነገር ዘመናዊ ወጣቶች በዘመናዊ የመንግስት ፖለቲካዊ አስተዳደር የሚያምኑ ራዕይ ሀያ ሰላሳ ብለው ትልቅ ከዘይት ነዳ ዘይት ጥገኝነት የተላቀቀ ኢኮኖሚ መስርተው ለመሄድ የሚፈልጉ ወጣት አመራሮች ወደ ፖለቲካው መዋቅርና ፖለቲካው እንትን የመጡበት ሁኔታ ነው ያለው። ሰሞኑን ራሱ የሆኑት ነገሮች ከፍተኛ የሆነ በሲጋራ በሲጋራና በአልኮል መጠጦች ላይ በ በለስላሳ መጠጦች ላይ በኢነርጂ ድሪንክ ላይ ከፍተኛ የሆነ የዋጋ ጭማሪ አድርጓል። ኦልሞስት መቶ በመቶ የዋጋ ጭማሪ እና ሬቨናቸውን ገቢያቸውን ኦይል ካልሆነ ዘይት ካልሆነ የገቢ ምንጭ ለማድረግ በከፍተኛ ደረጃ እየሰሩበት ያሉት ያሉበት ሁኔታ ስለሆነ ይሄ ነገር ይመጣል ብሎ መጠበቅ በጣም ከባድ ይመስለኛል። እነሱ እስር ቤት እንደገነቡ ይናገራሉ። ወደ ዘጠና ስድስት ያህል እስር ቤቶች በሪያድ እና አካባቢው ከሀያ ስድስት በላይ እስር ቤቶች ተገንብተዋል። ከዛ በኋላ በር ለበር ሄደው አፈሳ አያደርጉም የሚባል ነገር አለ። እነሱ እራሳቸው ሲስተም ዘርግተዋል፣ ስርዓት ዘርግተዋል። እያንዳንዱን ሕገ ወጥ የሆነውን ፒክ የሚያደርጉበት እንደ በመርፌ እየነቀሱ እየለቀሙ የሚያወጡበትን መንገድ ዘርግተናል ነው የሚሉት። ሌላው መነሳት ያለበት ነገር የሚመስለኝ ትላንትና ትላንትና ከኢትዮጵያ ሪያድ የገባተዋል በባህር ተሻግሮ በየመን አቋርጦ መንፈዋ ገብቷል። ትናንትና አሁን ይሄንን በምንወያይበት ወቅት መንገድ ላይ ያሉ ብዙ ኢትዮጵያውያን አሉ። ከቤታቸው የሚነሱ ብዙ ኢትዮጵያውያን አሉ። ይሄ በጣም ኢምፖርታንት ነው። የችግሩን ችግሩን ከምንጩ ማድረግ ማከም ካልተቻለ ከዚህ መመለሱ ሲሆን ምንም መፍትሄ አይሆንም። ሰላሳ ጊዜ፣ ሀያ ጊዜ ተመላልሶ የመጡ ብዙ ሰዎች አሉ። በስፋት መወያየት የሚያስፈልገው ነው እና በዚህ እናጠቃለው እና በነገው እለት በስካይፕ በሚኖረን ውይይት ሰፋ አድርገን እናነሰዋለን። ለዛሬው ግን ስለ ሺ ሽብሩን ከሪያድ ነብዩ ሲራክን ደግሞ ከጅዳ በጣም አመሰግናለሁ። አመሰግናለሁ። I'm going to i to go the house. I'm going Mi ani se gohubala, mi shi yacela magasitu biava ni huvamena tina guta no boera biava ni huvamena tina guta no boera siva dala holiwaie biava o mati iiayunka id weeyaa sii huraysamiyaydan warar ka haynin miyaan isago hubaala iyaan dalyaro helayn u አስተያየቶቻችሁ ፌስቡክ አት ቪኦኤ አማህሪክ ላይ እየደረሱን ነው። መስታወት፣ አንድ ሁለት አስተያየቶች ይዘሻል? አዎ፣ አንድ ፌስቡክ ገጻችን ላይ የጻፈ አዱ ገነት የተባለ ተከታታያችን ከአሁን በኋላ ሁለት ወር አጥተው በትኬት ችግር ህዝቡ እየተሰቃየ ነው። ሁለት ወር ይጨመር ለማለት ነው ፈለገው። አናን ቆንጆ አገልግሎት የሚሰጡት ሰዎች ስራቸውን በትክክል ካልሰሩ ቀኑ ቢራዘም ትርጉም ያለው አይመስለኝም ብለዋል። ኤልያስ ኤልያስ ህዝቡ ሳይሄድ እዚህ መላ የሚፈለግበት መንገድ ቢኖር ብለዋል። እንግዲህ የዛሬው ጋቢና ጉዟችን በዚሁ ሊጠናቀቅ ነው። መልካም ምሽት እያልን እንሰናበታለን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። ከዲጄ ፋቱና ከፓትሪክ ዴጋ በመሆን እንሰናበታለን። መልካም ምሽት። መልካም ምሽት። i take do